በኢትዮጵያ በግጭት በድርቅና በሌሎች ምክንያቶች ከአንድ ሚሊዮን በላይ ህጻናት ክትባት አለመጀመራቸውና ጀምረውን ማቋረጣቸውን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ዴኤታው ዶክተር ደረጀ ዱጉማ ትናንት ረቡዕ በሰጡት መግለጫ ህጻናቱን ተደራሽ ለማድረግ የአስር ቀናት የክትባት ዘመቻ መጀመሩን አስታውቀዋል። የአፋር ክልል የጤና ቢሮም ያልተከተቡ ህጻናት ለተለያዩ የጤና እክሎች መዳረጋቸውን ጠቅሶ በክትባት ዘመቻው ሰባ ስምንት ሺህ ህጻናትን ለማስከተብ መታቀዱን አመልክተዋል። የዓለም ጤና ድርጅትም በኢትዮጵያ የተጀመረውን የክትባት ዘመቻ እንደሚደግፍ ገልጸዋል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይዘዋል። ባለፉት ጊዜያት በኢትዮጵያ ባጋጠመው ግጭት ድርቅና ሌሎችም ሰው ሰራሽ እና የተፈጥሮ አደጋዎች የተነሳ በሚሊዮን የሚቆጠሩ ከአምስት ዓመት በታች የሆኑ ሕፃናት ክትባት አለመጀመራቸውንና ቢጀምሩም ማቋረጣቸውን የጤና ሚኒስትር ድኤታው ዶክተር ደረጀ ዱጉማ ትላንት ማክሰኞ ሰኔ 25 ቀን 2016 ዓ.ም በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በአብዛኛው የሚገኙት በግጭት የተጎዱ አካባቢዎች ላይ፣ በድርቅ የተጎዱ አካባቢዎች ላይ ቀሎ ወረዳዎች በተለይ ደግሞ አርብቶ አደር አካባቢ ላይ በከተማ ውስጥም ብዙ ሕፃናት የሚገኙበት አካባቢዎችም ላይ ከተማ ውስጥም እንደሚገኝ የተለያዩ ጥናቶችም ያሳያሉ። ምን አክል ክትባት ያልጀመሩ አሉ ለተባለው በርካታ ጥናቶች በተለያዩ አጋሪጭቶች ተጠንቷል። በዓለም ጤና ድርጅት በእኛ ሀገር ባሉት እኛም ባለ ሪፖርት አንድ ሚሊዮን አካባቢ እንደሆኑ ዝቅም የሚላለ ከዚም በላይ የሚያሳዩ ቁጥሮች አሉ። እዚህ አካባቢ ግን ይሆናል ክትባት ያልጀመሩና ያቋረጡ ሕፃናት አሉባቸው ከተባሉት አካባቢዎች አንዱ የሆነው የአፋር ክልል ከሺህ በላይ ክትባት የሚያስፈልጋቸው ሕፃናት እንዳሉት አስታውቋል። የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በኮቪድ-19 ሉላዊ ወረርሽኝ፣ በሰሜን ኢትዮጵያው ጦርነት በድርቅና በአንበጣ ጥቃት ምክንያት ሕዝቡ ተረጋግቶ የሚኖርበት ሁኔታ ስላልነበረ ሕፃናቱ በዕድሜያቸው ሊጀምሩት የሚገባውን ክትባት አለማግኘታቸውንና የጀመሩትንም ክትባት ሊቀጥሉ አለመቻላቸውን ገልጸዋል። ያልተከተቡ ህጻናት ለተለያዩ የጤና እክሎች እንደሚዳረጉም አመልክተዋል። ቁፍኝ የክትባት የወሰዱ ህጻናት ያሉበት ቦታ እና ያልወሰዱበት ቦታ ላይ አንድ በሽታ ሲመጣ ልዩነቱን ያኔ ነው የምታውቀው። ያልወሰዱ ህጻናት እንዴት እንደሚያልቁ የወሰዱ ህጻናት ደግሞ እንዴት ተርባይ ሊመጣ ያለነው ማለት። ስለዚህ የትልቁ ኤግዛምፕል ነው ለማለት ተስቼ ነው። እያንዳንዱ በሽታ ላይ የተለያዩ አይነት ክትባቶች የሚሰጡት ለህጻናት ክትባቱ ተጀምሮ በመቆሙና ምንም ያልተከተቡ ህጻናት በመኖራቸው እስካሁን የደረሱ ችግሮች አሉ አቶ ያሲን አሉ ይሄ በትክክል ነው እንችላለ ግን ችግር እንዳለ ማወቅ ያስፈልጋል የጤና ሚኒስትር ድኤታው በሰጡት መግለጫ ሚኒስቴር መስሪያ ቤታቸው ከትላንት ማክሰኞ ሰኔ 25 ቀን 2016 ዓ ም ጀምሮ ህጻናቱን ተደራሽ ለማድረግ የክትባት ዘመቻ መጀመሩን አስታውቀዋል። ለአስር ቀን የሚቆይ የክትባት ዘመቻ በሀገር አቀፍ ደረጃ ለማድረግ ተወስኗል ማለት ነው። ከዛሬ ጀምሮ በይፋ በሁሉም የሀገራችን ክፍል ክትባት ያቋረጡና ያልጀመሩትን ህጻናትን ተጠቃሚ የሚያደርግ ዘመቻ ይደረጋል ማለት ነው። በዚህ ዘመቻ ከሚሊየን ከአንድ ሚሊየን በላይ የሚሆኑ ህጻናት ተጠቃሚ ይሆናሉ ተብሎ ይጠበቃሉ። የምንሰጣቸው የክትባት አይነቶች ሁሉንም የክትባት አይነቶች ያገኛሉ። እስከ አምስት ዓመት ስለሆነ እስከ አምስት ዓመት መውሰድ ያለባቸውን በሙሉ ያገኛሉ። ትልቅ ትኩረት ግን የምናደርግባቸው አንድ አምስት የሚሆኑ የክትባት አይነቶች አሉ። በተለይ ይሄ ጸረ አምስት የሚባለው ፌንታ የምንለው አለ። ኒሞኒያ ወይም ደግሞ የሳምባ ምች ፒሲቪ የሚባለው አለ። የኩፍኝ ትልቅ ትኩረት የተደረገበት ነው። እንደምታውቁት ኩፍኝም በወረርሽኝ በየቦታው ስላለ አንጀት መምጋታ ይዞ የሚሰጥ ክትባት አለ። እንዲሁም የፖሊዮ ፖሊዮን የሚከላከል በጣም እነዚህ ትኩረት ያገኛሉ። በአፋር ክልል 78000 ክትባት ጀምረው ያቋረጡና 130000 ክትባት ያልጀመሩ ሕፃናት መኖራቸውን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ በ10 ቀኑ ሀገር አቀፍ የክትባት ዘመቻ 78000 ሕፃናት ይከተባሉ ብለዋል። ዶክተር ደረጀ ዱጉማ ደግሞ በክትባት ዘመቻው የተፈናቀሉ ማህበረሰቦች፣ የበሽታዎች ወረርሽኝ ያጋጠማቸው አካባቢዎች፣ እንዲሁም ግጭት የነበረባቸው ቦታዎችና ራቅ ያሉ የአርብቶ አደሮች መንደሮች ቅድሚያ ይሰጣቸዋል ብለዋል። አሁን ግጭት ባለባቸው አካባቢዎችም ላይ ትኩረት እንደሚደረግ ሚኒስትር ዴኤታው አክለዋል። በግጭት የተጎዱ አካባቢዎች እንግዲህ ከክልሎቻችን ጋር በአብዛኛው ተናግረናል። አብዛኛው ቦታ ላይ መድረስ እንደምንችል ተናግረናል። የተወሰኑ ቦታዎች ግን ተጨማሪ ትኩረት የሚያስፈልጉ አሉ። እነዚህን ከጸጥታ አካላት ጋር በመሆን መንግስትም ብቻም ሳይሆን እንግዲህ በዚህ ውስጥ የተለያዩ ልማት ድርጅቶችም፣ አጋር ድርጅቶችም፣ በአካባቢ ያሉትም የተለያዩ ግብረሰናይ ድርጅቶችም ከእኛ ጋር ይሳተፋሉ። ማህበረሰቡን በማስተባበር በተለያዩ መንገዶች እንደርስ እናደርጋለን። በኢትዮጵያ የተጀመረውን የክትባት ዘመቻ በማስመልከት መግለጫ ያወጣው የዓለም ጤና ድርጅት የኢትዮጵያ ቢሮም በኢትዮጵያ አምስት ክልሎች ክትባት ያልጀመሩ ከ194,000 በላይ ተፈናቃይ ሕፃናት በጥናት መለየታቸውን ጠቅሶ ትላንት የተጀመረውን የክትባት ሂደት እንደሚደግፍ አስታውቀዋል። ሚኒስትር ደኤታው ዶክተር ደረጀ ዱጉማም ህብረተሰቡ ልጆቹን ወደ ሕክምና ተቋማትና ወደ ተንቀሳቃሽ የክትባት መስጫ ጣቢያዎች በመውሰድ እንዲያስከትብ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን።